ቮይስ ኦፍ አሜሪካ ሕገ ወጥ የገንዘብ ዝውውርና ሽብርተኞችን የመደጎም እንቅስቃሴን ለማቆም የሚረዳ አስመራ ውስጥ የተካሄደ የሁለት ቀናት አውደ ጥናት ተጠናቀቀ። ከአስመራ ብርሃን በርሀ ተከታዩን አጭር ዘገባ ልኳል። ከ19 ሐምሌ እስከ 20 ሐምሌ 2008 በኤርትራ መንግስትና የአፍሪካ የምስራቅና የደቡብ አፍሪካ የገበያ ድርጅት በጥንድ የተዘጋጀ የህገወጥ የገንዘብ ዝውውርን ለማስወገድና አሸባሪዎችን መደጎም ለማቆም የሚረዳ አውደ ጥናት ተጠናቀቀ። በአስመራ ፓላስ ሆቴል በተካሄደው ስብሰባ ላይ የህገወጥ የገንዘብ ዝውውርን የማቆም አስፈላጊነት፣ ህገወጥ የገንዘብ ዝውውርን የማቆሚያ ዘዴና ደረጃዎችን፣ አሸባሪዎችን መደጎም የሚያስከትለውን አደጋ ፋይናንሳዊ እንቅስቃሴን የሚከታተል ክፍል ማቆምና በኮሜሳ አገሮች ሊኖር የሚገባውን ጥምረት በተመለከተ ምክክር ተካሂዷል። የምክክር ስብሰባው ህገወጥ የገንዘብ ዝውውርን ለማስወገድና አሸባሪዎችን መደጎም የሚያስከትለውን አደጋ ላይ በኤርትራና በኮሜሳ አገሮች መካከል የጋራ ግንዛቤ በማስጨበጥ በመቻሉ የመዝጊያው ስነ ስርዓት ላይ ተገልጧል። የምብራቅ እና ደቡብ አፍሪካ የጋራ የገበያ ድርጅት አስራ ዘጠኝ አፍሪካ አገሮችን ያቀፈ ድርጅት ነው። ብርሃኔ በርሄ ለቪኦኤ ከአስመራ i